the voice of America. የሰላም ስምምነቱን ለመተግበርና የብሔራዊ አንድነት ሽግግር መንግስት ለመመስረት ዝግጁ መሆናቸውን በአዲስ አበባ እየተነጋገሩ የሚገኙት የደቡብ ሱዳን መንግስትና ተቃዋሚዎች እየገለጹ ይገኛሉ። ይላል በአንዳንድ የስምምነቱ አንቀጾች ግን ትርጉም ላይ ተመሳሳይ አቋም እንደሌላቸው ጠቅሶ እስክንድር ፌው ተከታዩን አጠናቅሯል። የደቡብ ሱዳን መንግስትና የተቃዋሚዎቹ ተወካዮች የሚሳተፉበት የአዲስ አበባ ወደ ጥናት ከሰላም ስምምነቱ ሰነድ በተለይ በአንደኛው ክፍል ላይ የሚመክር ነው። በቋሚ የተኩስ አቁም ስምምነትና በሽግግር መንግስቱ የጸጥታ መዋቅር ላይ እናም ሁለቱ ወገኖች እየተነጋገሩ የሚገኙት ሰባ አምስት ገጾች ካሉት የስምምነቱ ሰነድ በተወሰነው ክፍል ላይ ነው። ትናንትናና ዛሬ ለምሳሌ ሁለቱም ወገኖች ጦራቸው በየትኞቹ የሀገሪቱ አካባቢዎች እንደሚገኝ ቁጥሩም ምን ያህል እንደሆነ ግልጽ አድርገዋል። በስምምነቱ መሰረት ጦራቸውን ከየትኞቹ አካባቢዎች እንደሚያስወጡ፣ የት ቦታ የማን ኃይል እንደሚሰፍር እየተወያዩበት ነው። ሁለቱ ወገኖች የስምምነቱን አንዳንድ አንቀጾች የሚተረጉሙበት መንገድ ግን ተመሳሳይ ሊሆን አልቻለም። የተቃዋሚዎቹ ምክትል ዋነኛ ተደራዳሪ ዶክተር ዲዮ ማቶክ ለቪኦኤ ሲናገሩ ይህን ነው አብራርተዋል። ስምምነቱን ከመተርጎም አንጻር ተመሳሳይ አቋም ያለን አይመስልም። እኛ አንዳንድ አንቀጾችን የምንተረጉምበት የራሳችን መንገድ አለን። መንግስትም የስምምነቱን አንዳንድ አንቀጾች የሚተረጉምበት የራሱ መንገድ አለው። አደራዳሪዎችም እንዲሁ የራሳቸው ትርጉም አላቸው። በዚህ ጉዳይ ከጋራ መግባባት ላይ እንደምንደርስና ወደፊት እንደምንሄድ ተስፋ እናደርጋለን። የደቡብ ሱዳን መንግስት ግን የፈረምነውን ሰነድ እናውቃለን፣ በዚህ መሰረት ለመተርጎምም ዝግጁ ነን ብሏል። በጉዳዩ ላይ ያነጋገርኳቸው ምክትል የውጭ ጉዳይ ሚኒስትሩ ፒተር ባሺር ባንዲ ይህንኑ ነው ያንጸባረቁት። አዝ አ ገቨርመንት ዊ ዊ ፎሎው ዋት ዘ አግሪመንትስ ኢዝ እንደ መንግስት ስምምነቱ የሚለውን እንከተላለን፣ ምክንያቱም ፈርመነዋል። ለዚህ ፊርማ እንገዛለን፣ ከልብም እንተገብረዋለን። ይህንን አውደ ጥናት እየተካፈልን ያለነውም በዚህ መንፈስ ነው። ምክንያቱም አውደ ጥናቱ ቋሚ የተኩስ አቆም ስምምነቱን ወደ ተግባር ስለመለወጥ መሆን አለበት። የሁለታችን ጦር ወዴትና በምን ያህል ቁጥር እንደሚገኝ፣ ከፍጥጫ ነፃ እንዲሆን ጥብቅ ቀጠና እንዲፈጠር ጦራችንን የምናስወጣበት መመሪያ እንዲተገበር ነው መነጋገር ያለብን። ከሽግግር መንግስቱ የጸጥታ መዋቅር ጋር የተያያዙ ጉዳዮችንም መነጋገር አለብን። ሁለቱም ወገኖች የስምምነቱ አንዳንድ አንቀጾች ትክክለኛ ትርጉም ምን እንደሆነ ከዋነኛው አደራዳሪ ኢጋድ ማብራሪያ መጠየቃቸው ታውቋል። የአዲስ አበባው አውደ ጥናት እስከ ፊታችን አርብ የሚቀጥል ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ